ትኩረት፣ በአፍሪካ የዩጋንዳ ፕሬዝደንት ዮዌሪ ሙሴቬኒ ሀገራቸውን በርዕሰ ብሔርነት ሲመሩ በዚህ ሳምንት 30 ዓመት ሆናቸው። ሙሴቬኒ በአፍሪቃ በሥልጣን ላይ ከተቀመጡ 30 ዓመታትና ከዚያ በላይ የሆናቸውን ሌሎቹን አምስት ርዕሳነ ብሔር ማለትም የኢኳቶሪያል ጊኔ ፕሬዝደንት ቴዎዶሮ ኦቢያንግ ንጌማ የአንጎላቻቸው ሆዜ ኤድዋርዶ ዶስ ሳንቶሽ በዚህ በተያያዘው የካቲት ወር ደግሞ 92 ዓመት የሚሆናቸው የዚምባብዌ ፕሬዝደንት ሮበርት ሙጋቤንና የካሜሩኑን ፕሬዝደንት ፖል ቢያን ቡድን ተቀላቅለዋል። ብዙሃኑ የዩጋንዳ ዜጎች ከሙሴቬኒ በስተቀር ሌላ ፕሬዝደንት አያውቁም። ምክንያቱም ከ35 ሚሊዮኑ የዩጋንዳ ሕዝብ መካከል ሶስት አራተኛው ሙሴቬኒ ስልጣን ሲይዙ ገና አልተወለደም ነበር። በዩጋንዳ መዲና ካምፓላ የሚገኘውን የጀርመናውያኑን የፍሪድሪሽ ኤበርት ተቋም ቅርንጫፍ ጽሕፈት ቤት የሚመሩት የፖለቲካ ተንታኝ ማራይክ ለፔሌ እንደሚሉት ይኸው ሁኔታ የዩጋንዳ ህዝብን አማራጭ እያሳጣው ሳሄድ አልቀረም። ትልቁ ችግር አማራጭ ይሆናል የሚለው የህዝቡ ተስፋ እየጠፋ መሄዱ ነው። ፕሬዝዳንቱ በፍጹም ስልጣን ጫና በማሳረፍ አገዛዛቸውን ቀጥለዋል። ስለሆነም ብዙዎቹ ሌላ አካሄድ ሊኖር ይችላል ብለው አያምኑ። እንደ ማራይክ ለፔል አስተያየት በስልጣን ላይ ለ ለሶስት አስርተ ዓመታት በቆዩት ፕሬዚደንት ሙሴቬኒና በምህፃሩ ኤንአርኤም በሚባለው ብሔራዊ ተቋቋሚ ንቅናቄ ፓርቲያቸውና በሀገሪቱ መንግስት መካከል መኖር የሚገባው ልዩነት እየጠፋ ሄዷል ለማለት ይቻላል። ፕሬዚደንት ሙሴቬኒም ይህንኑ ሁኔታ ለራሳቸው ጥቅም እያዋሉት መሆኑን የፍሬድሬሽ ኤበርት ተቋም ቅርንጫፍ ጽህፈት ቤት ኃላፊ Le Der Präsident macht immer wieder deutlich, dass ihm alles Land. ፕሬዚዳንቱ የሀገሪቱ ገንዘብ ሁሉ የእርሳቸው የሆነ ያህል እንደሚሰማቸው በተደጋጋሚ ከማጉላት ወደ ኋላ አላሉም። በምርጫ ድምጻቸውን ለእርሳቸው የማይሰጡ ሰዎች በሚኖሩበት አካባቢም ልማት ሊያራምዱ እንደማይችሉ ነው ግልጽ ያደረጉት። ገንዘብ የምታገኙት እኔንና መንግስቴን ስትመርጡ ብቻ ነው። ይህ አሰራራቸውም በገዢው ፓርቲና በመንግስት መካከል ልዩነት አለማድረግ ወይም ሁለቱን አንድ አድርጎ መመልከት ይቆጠራል። ሕዝቡ በዚህ ቅር ተሰኝቷል። ምክንያቱም ይህው አሰራር ማንኛውም ለውጥ የሚመጣበትን ሁኔታ አዳጋች አድርጎታል። ዩጋንዳውያን ከአንድ ወር በኋላ አዲስ ምክር ቤትና አዲስ ፕሬዝደንት ይመርጣሉ። ፕሬዝደንት ሙሴቬኒም ለመጀመሪያ ጊዜ ጠንካራ ተፎካካሪ ቀርቦባቸዋል። ከሁለት ሳምንታት ገደማ በኋላ እንደ ጎርጎሪዮሳውያኑ ዘመን አቆጣጠር የፊታችን የካቲት 18 2016 ዓ ም በሚደረገው ፕሬዝደንታዊው ምርጫ ላይ ሰባት እጩዎች የፕሬዝደንት ሙሴቬኒን አገዛዝን ለማብቃት ተነሳስተዋል። ይሁንና ሙሴቬኒ ይሸነፋሉ ብለው የሚገምቱት ጥቂቶቹ ብቻ መሆናቸው ነው የተገለጸው። ሙሴቬኒ በተለይ ለሀገሪቱ ከፍተኛ ስልጣን ሶስት ጊዜ ተወዳድረው ከተሸነፉት የተቃዋሚው የዴሞክራሲያዊ ለውጥ መድረክ ፓርቲ እጩ ኪዛ ቢሲጌይ ከቀድሞው ጠቅላይ ሚኒስትርና ከጎ ፎርወርድ የተሰኘው አዲስ ፓርቲ እጩ አማማ እምባባዚ ጠንካራ ፉክክር እንደሚጠብቃቸው ይታመናል። ይሁንና የፖለቲካ ተንታኞች እንደሚሉት የሁለቱ ዋነኛ ተቃውሞ ፓርቲዎች እጩዎች ቀድሞ በገዢው ፓርቲ ውስጥ ከፍተኛ ባለሥልጣናት የነበሩ በመሆናቸው ራሳቸው በፈጠሩትና ጥቅም ባገኙበት ስርዓት አንጻር የሚቆም አሳማኝ አማራጭ ለማቅረብ በመታገል ላይ ይገኛሉ። የዩጋንዳ ዜጎች ሀገሪቱ ነፃነቷን ከተጎናጸፈች ወዲህ በምርጫ የስልጣን ለውጥ አይተው ስለማያውቁ በመጪው ምርጫም የተለየ ውጤት መገኘቱን አጠያይቀዋል። በአጠቃላዩ ምርጫ የሚሳተፉ እጩዎች በጠቅላላም የሀገሪቱ ፖሊስ የኃይል እርምጃ እየፈጸመ ነው የተቃዋሚ ቡድኖችን ሚሊሻዎችን እያደራጁ ነው በሚል ይሄው በወቅቱ የሚታየው ሂደት በሀገሪቱ ሁከት እንዳያስነሳና ውጥረቱን ይበልጡን እንዳያካርር መስጋታቸውን እየገለጹ ነው በቀድሞው ፕሬዚደንት ሚልተን ኦቦቴ መንግስት አንጻር በህቡእ ከተንቀሳቀሱ በኋላ እንደ ጎርጎሬሳውያኑ ዘመን አቆጣጠር በ1986 ዓ ም ተሀድሶ የማራመድ ዓላማ ይዘው በመፈንቅለ መንግስት ስልጣን ላይ የወጡት ፕሬዚደንት ሙሴቬኒ በዚያን ጊዜ በአፍሪቃ ስልጣንን የሙጥኝ ብለው በተቀመጡ ፕሬዚደንቶች ላይ ጠንካራ ወቀሳ ነበር የሰነዘሩት። ፕሬዚዳንት ሙሴቬኒ ስልጣን እንደያዙም በሀገሪቱ ይካሄድ የነበረውን ደም አፋሳሽ ውጊያና የፖለቲካ አለመረጋጋትን አብቅተዋል። እርግጥ በመጀመሪያዎቹ የስልጣን ዓመታትም ሰላም ማውረዱ ተሳክቶላቸው ነበር። የሀገሪቱ ኢኮኖሚም እንዲያንሰራራ አድርገዋል። ይሁን እንጂ በዩጋንዳ የመጀመሪያውን ምርጫ ያካሄዱት ስልጣን ከያዙ ከአስር ዓመት ገደማ በኋላ በ1996 ዓ ም እንደነበር የሚዘነጋ አይደለም። ፕሬዚደንት ሙሴቬኒ አዲስ በተረቀቀ ህገ መንግሥት አማካኝነት በሀገሪቱ የአንድ ፓርቲ ስርዓት እንዲያበቃና እንደገና ከአስር ዓመት በኋላ በህገ መንግሥቱ ላይ ባስደረጉት ለውጥ አማካኝነት ሌሎች የፖለቲካ ፓርቲዎች እንዲንቀሳቀሱ ቢፈቅዱም የፕሬዝደንቱን ስልጣን በሁለት ዘመን የሚገድበውን አንቀጽ መሻራቸው የሚታወቅ ነው። በአንድ ወቅት በመንግስት አንጻር በማመጽ ትግል ያካሄዱት ሙሴቬኒ የብሔራዊ ተቋቋሚ ንቅናቄ ፓርቲያቸውን ትግል ዓላማ በመተውም አሁን ራሳቸውን እንደ አንድ ተቋም መመልከት ይዘዋል። በ1986 ዓ ም ስልጣን ከጨበጡ ወዲህም ውጊያ ላይ እንዳሉ መናገራቸውን ቀጥለዋል። የጀመርኩትን ሁሉ አቋርጬ ጥዬ እንዲሄድ ነው ወይ የሚፈለገው? ሙሴቬኒ የመድብለ ፓርቲን ስርዓት ካስተዋወቁ በኋላ የሀገራቸው ጦር በመጀመሪያ በ1980ዎቹ ዓመታት በሰሜናዊ ዩጋንዳና በአካባቢ ጎረቤት ሀገራት የሽብር ተግባሩን ባስፋፋው በምህፃሩ ኤልአርኤ በመባል በሚታወቀው የሎርድ ሬዚስተንስ አሚ ከዚያም በሶማሊያ በተሰማራው በአፍሪቃ ህብረት ሰላም አስከባሪ ጓድ በምህፃሩ በአሚሶም ተልእኮ ስር በአማጺው ቡድን አሸባባ አንጻር ውጊያ ላይ መሆኑን ገልጸዋል። በጎርጎሪዮሳውያኑ የዘመን ቀመር 2001 ዓ ምት በኒውዮርክ ከተጣለው የአሸባሪዎች ጥቃት በኋላም ፕሬዚደንት ሙሴቬኒ በተለይ በአፍሪቃ ቀንድ በጸረ ሽብሩ ትግል ላይ ያሳዩት ትብብራቸው በዓለም አቀፍ ደረጃ ቀና አመለካከት አትርፎላቸው በጎረቤት ዴሞክራቲክ ኮንጎ ሪፐብሊክና በቡሩንዲ ውዝግቦች ላይ በሸምጋይነት ሚና ተጫውተዋል። እንደ ጀርመናዊቷ የፍሬድሪሽ ኤበርት የፖለቲካ ጥናት ተቋም ኃላፊ ማራይክ ለፔሌ ትዝብት ፕሬዚደንት ሙሴቬኒ ይህንኑ ሚናቸውን በሀገራቸው ችግር እንደሌለ ለማስመሰል አዘውትረው ይጠቀሙበታል። Ik denk dat im Moment is het weer zo'n so fase, wo viele... ብዙ የዩጋንዳ ዜጎች በ1970 እና 1980ዎቹ ዓመታት የተካሄዱትን ጦርነቶች አያስታውሱትም። ጦርነቱ ካበቃ በኋላ የተወለዱት የሀገሪቱ ዜጎች በወቅቱ ትኩረታቸውን ያሳረፉት ባለፈው ታሪክ ላይ ሳይሆን እንደሚታወቀው በስራ ቦታ ማግኘት ጉዳይ ላይ ነው። በሀገሪቱ ተጓድሎ የሚገኘው የስራ ቦታ በአፋጣኝ ካልተፈጠረ የወጣት ዩጋንዳውያን ቅሬታ እያደገ መሄዱ አይቀርም። በዩጋንዳ መሠረታዊ መብቶችና የፖለቲካ ነፃነትን በተመለከተ ካለፉት 30 ዓመታት ወዲህ ይህ ነው የሚባል የተሃድሶ ለውጥ እንዳልታየ የፖለቲካ ትንታኞች ይናገራሉ። በአንድ ወቅት በጣም ነፃ ይባል የነበረው የሀገሪቱ ፕሬስም ካለፉት ዓመታት ወዲህ ጠንካራ ገደብ አርፎበታል።